ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። 11.7 ቢሊዮን ዶላር የሚሆን ገንዘብ በሕገ ወጥ መንገድ ከኢትዮጵያ እንደወጣ ተገለጸ፣ በኢትዮጵያ የሴቶች እኩልነት እንዲጠበቅ የዓለም ባንክ ጥሪ ያቀረበ፣ አምነስቲ ኢንተርናሽናል ጆርጅ ቡሽ እንዲታሰሩ መጠየቁ ኢትዮጵያውያንን አሳቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። ግሎባል ፋይናንሽል ኢንቴግሪቲ የተባለ ከታዳጊ ሀገሮች የገንዘብ ንብረት ህገወጥ በሆነ መንገድ እንዳይወጣ ለመከላከል የሚጥር የምርምርና ተሟጓች ተቋም በሚያወጣው አዲስ ዘገባ መሰረት ኢትዮጵያ እንደ አውሮፓ አቆጣጠር በ2000ና በ2009 ዓ ም በነበረው ጊዜ ውስጥ 11.7 ቢሊዮን ዶላር የሚሆን ገንዘብ በህገወጥ መንገድ ማጣቷን ዘ ዎል ስትሪት ጆርናል የተባለው ጋዜጣ ጠቅሷል። የግለሰቦች አማካኝ ዓመታዊ ገቢ 365 በሆነበት ሀገር ይህን ያክል ገንዘብ በሙስና ምክንያት ለማጥፋት እጅግ ብዙ ነው ይላል ጋዜጣው። አቻምና ብቻ ከሀገሪቱ ህገ ወጥ በሆነ መንገድ የወጣው የገንዘብ ብዛት 326 ቢሊዮን ዶላር እንደሆነ ገንዘቡ የወጣውም ሀገሪቱ ከአንድ ዓመት በፊት 829 ሚሊዮን ዶላር የልማት ረድኤት ባገኘችበት ጊዜ መሆኑ እንደሚያሳስብ ዘገባው እንደገለጸ ጋዜጣው ጠቅሷል ለገንዘቡ በህገ ወጥ መንገድ መውጣት በአብዛኛው አስተዋጽኦ ያደረጉት ሙስናና ጉቦ ናቸው ሲሉ ዘገባውን በተባባሪነት ያወጡት ሳራ ፍሬተስ ገልጸዋል አቻምና ባበቃው አስርተ ዓመት ውስጥ ከታዳጊ ሀገሮች ህገ ወጥ በሆነ መንገድ የተፈጸመው ገንዘባዊ ፍሰት በሚል ርዕስ የወጣው ዘገባ የዓለም ባንክና የዓለም አቀፍ የገንዘብ ድርጅት አሃዞችን መሠረት ያደረገ እንደሆነ ጠቁመዋል በያዝነው ወር የሚወጣው ዘገባ 160 ከሆኑ ታዳጊ ሀገሮች ህገ ወጥ በሆነ መንገድ የወጡ የገንዘብ ፍሰቶችን ይመረምራል። ከጠቅላላው የኢትዮጵያ ህዝብ 38.9 ከመቶ በድህነት የሚኖር በመሆኑ ኢትዮጵያ ከዓለም ድሀ ከሚባሉት ሀገሮች አንዷ ናት። የህዝቡ አማካኝ የህይወት ዕድሜም 58 ነው ይላል በዎል ስትሪት ጆርናል ላይ የወጣው ጽሑፍ። የኢትዮጵያ ሴቶች በትምህርት በጤናና በኢኮኖሚ ተሳትፎ ከፍተኛ የእኩልነት ጉድለት ቢገጥማቸውም የጎጂ ባህላዊ ተግባራት ሰለባ ቢሆኑም ለሀገሪቱ ኢኮኖሚ አስተዋጽኦ በማድረግ ረገድ ትልቅ መሰረት አላቸው ሲል የዓለም ባንክ የጾታ የእኩልነትና ልማትን በሚመለከት ባወጣው የ2012 ወይም የመጪው ዓመት ዘገባ እንደገለጸ ኦል አፍሪካ ዳትካም ድረገጽ ጠቁሟል። ዘገባው እንደሚለው በሴቶች ላይ የሚፈጸመውን አድልዎ በጣም እንዲቀንስ ማድረጉና ጎጂ ባህላዊ ልምዶችን ማጥፋት የኢኮኖሚ እድገት እንዲጨምር ያደርጋል። ይሁንና መንግስት ተጨባጭ እርምጃዎችን እንዲወስድ ያስፈልጋል፣ ከሚመለከታቸው ክፍሎችም ስትራቴጂያዊ ሽርክና መፍጠር ይኖርበታል ሲል ዘገባው ማስገንዘቡን ድረገጹ ጠቁሟል። በንግድ ተግባር የተሰማሩ ሴቶች የልማት ውጥን የተባለው የዓለም ባንክ በቀጣዮቹ አምስት ዓመታት ውስጥ ተግባራዊ ሊያደርገው ያሰበው አዲስ ውጥን በከተማዎች በሴቶች ባለቤትነት የሚመሩ የንግድ ተቋማት ገቢዎችንና የሚቀጠሩ ሰራተኞችን ገቢ ከፍ በማድረግ የንግድ ክህሎት እንዲኖራቸውም በማገዝ የጾታ እኩልነት ጉድለትን ለመቀነስ እቅድ እንዳለው ኦል አፍሪካ ዳትካም ጠቁሟል። የኢትዮጵያ መንግስት የሴቶችን እኩልነት ጉድለት ለማስወገድ ግልጽ የሆነ ዓላማ አለው እኛም ይህን ዓላማ ለመደገፍ የምንችለውን ሁሉ እናደርጋለን ሲሉ በኢትዮጵያ የዓለም ባንክ ተጠባባቂ ስራ አስኪያጅ ግሬግ ቱልመን ገልጸዋል። ኢትዮጵያ ከዓለም ባንክና ከሌሎች የልማት ሸሪኮቿ ባገኘችው ድጋፍ መሰረት ባለፉት አምስት ዓመታት ውስጥ በአንደኛ ደረጃ ትምህርት ቤት የሚገቡ ሴት ልጆች ቁጥር እንዲበራከት በማድረግ ረገድና በሌሎችም ጥሩ መሻሻል አድርጋለች። የኢትዮጵያ መንግስት የቤተሰብ ምጣኔን በሚመለከት ሰፊ ቅስቀሳ በማካሄዱ በመላ ሀገሪቱ የጽንስ መከላከያ መድኃኒት ተደራሽነት እንዲኖር በማድረጉ በአሁኑ ወቅት ከፍተኛ የጽንስ መከላከያ ፍላጎት እንዳለ የቤተሰብ ምጣኔ ግንዛቤም በሕዝቡ ዘንድ ከአምስት ዓመታት ወዲህ በእጥፍ እንደጨመረ የመሬት ባለቤትነትን በሚመለከት ደግሞ ስድስት ሚሊዮን ለሚሆኑ ቤተሰቦች ሀያ ሚሊዮን የሚሆን የባልና ሚስት ስዕል ያለበት የባለቤትነት ሰነድ እንደተሰጠ ታውቋል። የሴቶች የመሬት ባለቤትነት ምዝገባም በጣም ጨምረዋል። ሴቶችም የኢኮኖሚ ይዞታቸውንና በህብረተሰቡ ያላቸው ቦታ እንደተሻሻለ ይናገራሉ። ይህ ሁሉ ስኬት እያለ ግን አሁንም የሴቶች እኩልነት እንዳልተጠበቀ የሚያሳዩ ግልጽ የሆኑ ተግባሮች እንዳሉ የዓለም ባንክ ዘገባ ያመለክታል። የሴቶች ስራ አጥነት ከወንዶች ይልቅ ሶስት እጥፍ ነው። ለተመሳሳይ ሙያና ስራ በሴቶችና በወንዶች መካከል ያለው የክፍያ መጠን በ50 ከመቶ ገደማ ይለያያል። ያልተማሩ ሴቶች ቁጥር ከወንዶች በእጥፍ ይበዛል። በሴቶች የሚመሩት የንግድ ተቋማት ገቢ በወንዶች ከሚመሩት ጋር ሲነጻጸር ኢምንት ነው። የንግድ ተቋማትን ለማንቀሳቀስ ከወንዶች ይልቅ በሴቶች ላይ መሰናክሎች ይበዛሉ ሲል የዓለም ባንኩ ዘገባ እንደዘረዘረ ኦል አፍሪካ ዳትካም ድረገጽ ዘግቧል። በዓለም አቀፍ የኒዘርላንድስ ሬዲዮ ዘገባ መሰረት አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት የቀድሞ ፕሬዝደንት ቡሽ ኢትዮጵያ ሲገቡ የአፍሪካ ሀገሮች እንዲያስሯቸው ያቀረበው ጥሪ ብዙ ኢትዮጵያውያንን አስቋል። ይህ የማይረባ የትኩረት ፍለጋ ዘዴ ነው ሲሉ ኢትዮጵያውያኑ እንደተሳለቁም ዘገባው ጨምሮ ገልጿል። ብዙ ኢትዮጵያውያን የቀድሞ ፕሬዚደንት ቡሽ ወንጀለኛ ናቸው በሚለው ላይ ከሰብአዊው መብት ድርጅት ጋር ቢስማሙም እሳቸውን ማሰሩ የኢትዮጵያ ጉዳይ አይደለም ይላሉ። ኢትዮጵያ ከዩናይትድ ስቴትስ ከፍተኛ እርዳታ ከሚያገኙት ሀገሮች አንዷ እንደመሆኗ መጠን ኢትዮጵያ ቡሽን ብታስር ከባድ ሁኔታ ይከተላል ሲሉ ሚካኤል አጽብሃ የተባሉ ሰው እንደተናገሩ አምነስቲ ይልቁንስ የኦባማ አስተዳደር እንዲያስራቸው ለምን አይጠይቅም ማለታቸውን የሬዲዮ ኒውዘርላንድ ዘገባ ጠቅሷል። የኢትዮጵያ መንግሥት ስለ አምነስቲ ኢንተርናሽናል ጥሪ ኦፊሴላዊ ምላሽ አልሰጠም። አንድ ከፍተኛ ባለሥልጣን ግን ይህ የአምነስቲና የዩናይትድ ስቴትስ ጉዳይ ነው እንዳሉ የሬዲዮ ዘገባ ጠቁሟል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት፣ በሌሎች ርዕሶች እስክንገናኝ በደህና ቆዩን።